ከአንድ ዓመት በኋላ ወደ ኢትዮጵያ ለመሄድ ቆረጠ። መቁረጥ፣ ይቆርጣል። ተሰነባበተ። መሰነባበት፣ ይሰነባበታል። ከእለታት አንድ ቀን አቶ ጆን ባለቤቱን ወይዘሮ ሜሪን ይዞ ወደ አዋሽ ሄደ። አዋሽ እንደ ደረሱ የአቶ ጆን የመኪናው ጎማ ስለፈነዳበት ወደ አዲስ አበባ ተመልሰው መሄድ አልቻሉም። የመኪናውን ጎማ ለማሳደስ ጋራጅ ሲፈልግ እንደ አጋጣሚ አቶ ከበደን ስላገኘው የጎማ ማደሻ ቦታ ጠየቀው። አቶ ከበደም ልበቅን ሰው ስለነበር የጎማ ማደሻ ቦታ ፈልጎ ጎማውን እንዲታደስ አደረገለት። ጊዜው በጣም ሙቀት ከመሆኑ የተነሳ ወይዘሮ ሜሪና አቶ ጆን በጣም ስለ ደከማቸው አዋሽ ውስጥ ለማደር ቆረጡ። ለአገሩ እንግዳ ስለሆኑ አቶ ከበደ ዕቃቸውን በተሸካሚ አስይዞ ወደ አንድ ደህና ሆቴል መራቸው። ሆቴሉ እንደ ደረሱ ተሸካሚው ዕቃቸውን ወደ ክፍላቸው አስገብቶ የተሸከመበትን ዋጋ ተቀብሎ ወደ ቤቱ ሄደ። አቶ ጆንና ወይዘሮ ሜሪ ከአቶ ከበደ ጋር ጥቂት ከተነጋገሩ በኋላ አቶ ከበደ ተሰናብቶ ወደ ቤቱ መሄድ ፈለገ። እነሱም ስላደረገላቸው መልካም እርዳታ ካመሰገኑት በኋላ ወደ አዲስ አበባ ሲመጣ እንዲጠይቃቸው አድራሻቸውን ሰጡት። እርሱም አድራሻውን ተቀብሎ ተሰነባብተው ተለያዩ። ጥያቄዎች ተሸካሚዎች እንግዶቹን እቃ የት አስገቡ? አቶ ከበደ ተሸካሚዎቹን ከየት አመጣቸው? አቶ ከበደና አቶ ጆን የት ተዋወቁ? ወይዘሮ ሜሪና አቶ ጆን ወዴት ይሄዱ ነበር? አቶ ከበደ ከመሄዱ በፊት ከአቶ ዮሐንስ ጋር ምን ተነጋገረ? አቶ ዮሐንስና ወይዘሮ ሜሪ ለምን ወደ አዲስ አበባ መመለስ አልቻሉም? This is the end of unit 32.